በርካታ መንግስታትና አህጉራዊ ድርጅቶችም የፕሬዝዳንቱን ንግግር አለመውደድ ብቻ ሳይሆን አካባቢያዊ ግጭቶችንም የሚያስነሳ ሊሆን ስለሚችል ተቃውሟቸውን እያሰሙ ነው። የአውሮፓ ህብረት የውጭ ጉዳይ ኃላፊ ሚስተር ጆሴፕ ቦሬል በህዳሴው ግድብ ላይ ዛሬ የሚያስፈልገው ሶስቱ ሀገሮች እንዲስማሙ ማግባባት እንጂ ውጥረት መፍጠር አይደለም፣ በማለት የአውሮፓ ህብረት በአፍሪካ ህብረት የወቅቱ ሊቀመንበር አማካይነት የሚደረገውን ድርድር እንደሚደግፍና የተሳካ ይሆናል ብሎም ተስፋ እንደሚያደርግ የገለጹት የፕሬዝዳንቱን ንግግር ተከትሎ ነበር። የህብረቱ ቃል አቀባይ ወይዘሪት ናቢላ ማስራል ለዲደብልዩ በሰጡት አስተያየትም ይህንኑ የህብረቱን አቋም አረጋግጠዋል። expressed strong support to the efforts of South Africa to bring the party to a negotiated solution. ህብረቱ የአፍሪካ ህብረት ሶስቱን አገሮች ለማስማማት የሚያደርገውን ጥረት አጠናክሮ ይቀጥላል በማለትም የሦስቱ ሀገሮች ድርድር ከሰባት ሳምንታት በኋላ ዛሬ እንደሚቀጥል መገለጹ ይበል የሚያሰኝ ነው ብለዋል። በሌላ በኩል ፕሬዚዳንት ትራምፕ በህዳሴው ግድብና የኢትዮጵያ አቋም ላይ ያስተላለፉት የተዛባ መልእክት ይልቁንም ዓለም አቀፉ ህብረተሰብ ትክክለኛውን ነገር ለማወቅ እንዲጓጓ የሚያደርግና ኢትዮጵያውያንም በዚህ በኩል ተግተው እንዲሰሩ የሚያበረታታ ሊሆን እንደሚችል እየተገለጸ ነው። በተለያዩ አገሮች የሚገኙ ኢትዮጵያውያን በግልም በድርጅትም የፕሬዝዳንቱን የተሳሳተ መረጃ በማጋለጥ ትክክለኛውን ነገር በማስገንዘብ ላይ ናቸው። በአውሮፓ ህብረት ልዩ ልዩ ተቋማት ስለ ህዳሴው ግድብና የኢትዮጵያ አቋም መረጃ በመስጠት የሚንቀሳቀሰው በቤልጅየም የህዳሴው ግድብ ድጋፍ ኮሚቴም እንደዚሁ የፕሬዚዳንቱን አሳሳችና ኃላፊነት የጎደለውን ንግግር የሚያጋልጥ መግለጫ በማውጣት ትክክለኛውንና ወቅታዊውን መረጃ ለህብረቱና በብራስልስ ለሚገኙ ድርጅቶችና መገናኛ ብዙሃን አሰራጅቷል። ዲ ደብልዩ በቤልጅየም የህዳሴው ግድብ ድጋፍ ኮሚቴ አስተባባሪ የሆኑትን አቶ አበራ የማና አብን ምናልባትም የፕሬዚዳንት ትራምፕ ተገቢ ያልሆነ ንግግር ኢትዮጵያውያን ትክክለኛውን ነገር ለዓለም አቀፉ ህብረተሰብ ለማስረዳትና ሰሚም ለማግኘት ይረዳቸውን እንዴ በማለት ጠይቋቸው ነበር። በእኔ እምነት አዎ፣ አጋጣሚ ፈጥሯል ነው የምለው። ምክንያቱም መጀመሪያ ነገር ይህ እሳቸው የተናገሩት ነገር ኢትዮጵያውያንን በቁጣ እንዲነሱና በቻሉት መንገድ ሁሉ አንድ ሆነው እንዲቆሙ አድርጓል የሚል እምነት አለኝ። ሁለተኛ እሳቸው ሲናገሩ ለጠቅላላው ዓለም አቀፍ ኦዲየንስ ነው የተላለፈው መልእክቱ በዛው መጠን ለአለም አቀፍ አድማጭ ደርሰዋል። የእኛን እንቅስቃሴ በሚመለከተው ለግድቡ ዲፕሎማሲያዊም ሆነ ማቴሪያላዊ ድጋፍ ለማግኘት የሚደረገውን እንቅስቃሴ በሚመለከት የተሻለ ምቹ ሁኔታ ተፈጥሯል ማለት ይቻላል። ለምን? አሁን ይበልጥ ለማወቅ የሚፈልግ ብዙ ወገን አለ። ያንን ተጠቅመን እኛ በተጠናከረ መልኩ የምናደርገውን ዲፕሎማሲያዊና ማቴሪያል የማሰባሰብ ዘመቻ ለማካሄድ ሁኔታው ተመቻችቷል ማለት ይቻላል። ስለዚህ በእኔ እምነት እሳቸው በመጥፎ መልክ ያቀረቡት ነገር ሳይጠቅመን አይቀርም የሚል እምነት አለኝ። ገበያው ንጉሴ ለዲ ደብልዩ ብራስልስ።